ወደ ቤንሻንጉል ጉሙዝ በሎ ጀገንፎይ የተመለሱ አንዳንድ ተፈናቃዮች ለስድስት ወራት ያህል ድጋፍ ስላላገኙ ለችግር መጋለጣቸውን ተናገሩ። የኮሮና ቫይረስ ወረርሽኝ በወረዳው ከተከሰተም ለከፋ አደጋ ልንዳረግ እንችላለን በሚል ያደረባቸውን ስጋት ገልጠዋል የቤንሻንጉል ጉሙዝ የአደጋ ስጋት አመራር ጽሕፈት ቤት ኃላፊ በበኩላቸው አስፈላጊው ድጋፍ በመንግስት እየተደረገ መሆኑን ጠቅሰው እርዳታው ለሚያስፈልገው ተረጂ በፍትሐዊነት የማሰራጨት ችግር መኖሩን ተናግረዋል። የክልሉ መንግስት በበኩሉ ችግሩ የሚፈታበትን አመራር መስጠቱንና በትክክል ተፈጻሚ የማይሆን ከሆነም ተገቢ ያለውን እርምጃ የሚወስድ መሆኑን የክልሉ መንግስት አስታውቋል። በሌላ በኩል ድጋፍ የሚያስፈልጋቸውን ሰዎች ለይቶ የድጋፍ ስራውን ለማስፈጸም ዝግጅት ማድረጉን የክልሉ የአደጋ ስጋት ቢሮ በበኩሉ አስታውቋል። ናኮር መልካ ተጨማሪ ዝርዝር አለው። ለደህንነቴ ስለምፈራ ስሜን አልጠቅስም ያሉ ግለሰብ ወደ በሎጀገንፎይ ከተመለሱ አንድ ዓመት ሊሞላቸው እንደሆነ ተናግረዋል። በክልሉ መንግስት ሲሰጣቸው የነበረ የእህል ድጋፍ ከተቋረጠ ስድስት ወራት ማለፋቸውን ጠቅሰው በዚህ ምክንያት የተቀሩት ስምንት የቤተሰባቸውን አባላት ለመደገፍ ወደ ሌላ ቦታ እየሄዱ የጉልበት ስራ እንደሚሰሩ ተናግረዋል። መንግስት በተደጋጋሚ ቃል የገባልንን ድጋፍ እንዲያደርግልን እንጠይቃለን ይላሉ እኒ ግለሰብ። ሰላሴ ያፈራን የኖርንበት ሀገር ነው። መመለሻችን ትክክል ነው። ተመልሰናል። መንግስት መልሶናል። ግን አሁን ተመልሶ እኛን ያፈናቅሉ አመራር ናቸው። አቤቶታ አቀረብነው ነው በሶስተኛ ጊዜ ነው። አሁን ህዝባችን በረሃብ እያለቀ ነው። እናመለክትም አቤቶታችን የሚሰማ የለም። እንደውም የሚያነሳልን የለም። በዚህ በሀይለኛ ችግር ውስጥ ነን ያለነው። ማሳችን ቤታችን ተወርሶብናል። የመጨረሻ የሞት ክፍል ውስጥ ነን ያለን ሁለት የመላፊን ነው አሁን የተፈናቀል ነው። የዓለም አቀፍ ስጋት የሆነው ኮሮና ወረርሽኝ ሰለባ እንዳይሆኑ መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። አሁንም የሞቴ ሰ ነው በረሀብ በሽታ እያለቀ ነው። መንግስት መጥቶ እናንተ በኮሮና ቫይረስ ሌሎ አካባቢ በምቹ አቅጣጫ እየተደረገላቸው ነው፣ ለኛ ግን ምንም አቅጣጫ ሰጥቶ ይሄንን ችግር ነው እንኳን ብሎ ወደ ተፈናቃይ እየተመለከተ አካል የለም። እኛ አሁንም በሜዳ ያለነው ክረምት እየገባ ነው። ሰው ቤት የለውም፣ ሸራ የለውም፣ ዶሮ የለውም ገታል አሁንም ቀጣይ ላረልተራ ለ በድጋፍ እጦት ምክንያት ሰባት የቤተሰቦቻቸውን አባላት በትነው በራሳቸውም የሰው ጥገኛ ሆነው እንደሚኖሩ የገለጹት ሌላው አለሙ ባላለሁ ያሉት ግለሰብ ናቸው። ባለፈው ዓመት በግጭት ሳቢያ፣ ዘንድሮ ደግሞ በግብርና ግብዓቶች እጥረት እንዲሁም የተወሰደብኝ መሬት ስላልተመለሰልኝ ለከፋ ችግር መጋለጥ አይቀሬ በመሆኑ ቤተሰቤን ጥዬ ለመሄድ ተገድጃለሁ ብለዋል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታፈሰ መንግስት ከቤት ንብረታቸው ተፈናቅለው ወደ ክልሉ ለተመለሱ ግለሰቦች የሚያደርገውን ድጋፍ አቋርጦ አያውቅም ብለዋል። በእኛ ክልል ላይ ከአስራ ስድስት ሁለት ሺ አስር ጀምሮ በሶስቱም ዞን በአሶሳ ዞን፣ በመተከል ዞን እና በካማሽ ዞን እንደዚሁም በማኦ ኮሞ ልዩ ወረዳ ሰዎች በተፈጠረው ግጭት ምክንያት መፈናቀላቸው ይታወቃል። ከዛ ጊዜ ጀምሮ ክልሉ የሚችለውን ያህል በራሱ እያደረገ ወረዳውን እያስተባበረ የተቸገሩ ወይም ተፈናቃዮች የሚያስፈልጋቸውን ድጋፍ እያስተባበረም በራሱም እየገዛ ሐኪሙ በላይ የሆነውን ደግሞ ወደ ፌዴራል እንትን እያደረገ እየረዳቸው ነው ያለው። አሁንም ስረዳም ነው የነበረው። አልፎ አልፎ ታዎች ይመጣሉ። አሰጣጡ ላይ በራሳችን ሄደን ስርጭት አናደርግም። ስርጭት የሚያደርገው ወረዳው ነው። እዛ ወረዳ ከደረሰ በኋላ አንዳንድ ቅሬታዎች ሲመጡ ወረዳው ቅሬታውን አምነዋል። ሁለት መንገድ ነው ያየ ነው አሉ ከአንዳንድ ቦታዎች ላይ እውቀት ማነስም ሊሆን ይችላል። አንዳንድ ቦታዎች ደግሞ ፐርፐዝሊም የተሰራ ሊሆን ይችላል። ይሄ ቅሬታ ግን በትክክል ቀበሌ መዋቅር ላይ ችግሮች እንዳሉ እህል እያለ እህል የለም የማለት አልፎ አልፎ በተለያዩ ሰዎች ይሸጣል የሚባልም ነገሮች ይመጣሉ። ይህምን ቅሬታ ተከትለን እኔ በአካል እጄ አወያይቻለሁ። ከዛ በኋላ የተስተካከሉ ነገሮች ነበሩ። ከጥቂት ጊዜ በኋላ ደግሞ እንደገና አሁንም ቅሬታው እንደ አዲስ ተነሳ። ያለውን ነገር ለመፍታት እየሰራንም ነው የምንገኘው። ለወረዳው አመራሮች ችግሩን እንዲፈቱ አቅጣጫ ተሰጥቷል በማለት ካልሆነም እንወስዳለን ስላሉት እርምጃ እንዲህ ገልጸዋል አቶ ታረቀኝ። አሁን ግን ይህንን ወረዳው ካመነና ችግሩ አለ ካለ በኋላ ከክልሉ መንግስት ጋር በመነጋገር አን የበሰቡ በጋራ የመኖር እሴቱን የሚሸረሽሩ ነገሮች ሊኖሩ ስለሚችሉ ይሄ መፈታት አለበት የምል ደብዳቤ ጽፌናል ወረዳውን በቁርጠኝነት ይሄ ተመሳሳች ያለው መዋቅር የቀበሌ መዋቅር ማለት ነው። ማስተካከልና እርምጃ መውሰድ እንዳለበት ካልሆነና ብንገደድ እርዳታውን በማቋረጥ የምንገደድ መሆኑ አሳውቄ ናቸዋል። አሁንም ባለሙያ ለመላክ ዝግጅት ላይ ነው ያለ ነው የተባለው። ህዝብ ሙሉ በሙሉ እንደተከለከለ አይደለም ያለው፣ የተወሰኑ ስፔሲፊክ የሆኑ ቦታዎች ያለን መረጃ ማለት ነው ከተማ አካባቢ ያሉ ቀበሌዎች አንድ ሁለት ሶስት ቀበሌዎች መሆኑን ነው የምናውቀው። ይህንን በየጊዜው ማስተካከያ እርምጃዎች ስንወስድ ነው የነበረው። አሁንም ይህንን ለማብሳጭ እየተዘጋጀን እየሰራንበት ነው ያለ የኮሮና ወረርሽኝ ተጋላጭነትን በተመለከተም ተፈናቅለው ወደ ክልሉ የተመለሱ ሰዎች በሽታውን በተመለከተ ግንዛቤና ድጋፍ ለማድረግ ዝግጅት አድርገናል ብለዋል አቶ ታረቀኝ። የኦሮሚያ ክልል አደጋ ስጋት አመራር ቢሮ የአደጋ ስጋት ቅድመ ማስጠንቀቂያና አደጋ ስጋት መከላከል ዳይሬክተር አቶ ቤኛ በበኩላቸው ከኦሮሚያ ክልል ወደ ቤኒሻንጉል ጉሙስ የተመለሱትን ጨምሮ በሌሎች ቦታዎች ድጋፍ የሚሹ ሰዎችን ለይተው ድጋፍ ለማድረግ ዝግጅት ማድረጋቸውን በስልክ ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ